ከማህበረሰብ ለማህበረሰብ ሼክ አብዱራህማን ሀጂ ከቢር በአውስትራሊያ የእስልምና እምነት ተከታዮች መሪ በቅድሚያ እንኳን ለኢድ አልአድሃ በዓል መሰላም አደረሳችሁን እንላለን። አመሰግናለሁ። እንኳን አብሮ አደረሰን ባረካሁን። እንደሚታወቀው የኢድ አልአድሃ በዓል የእስልምና እምነት ተከታዮች በዓለም አቀፍ ከሚያከብሯቸው ሃይማኖታዊ በዓሎች መካከል አንዱ ነው። ለበዓሉ መከበር ምክንያት የሆነው ሃይማኖታዊ አንድምታ ምንድን ነው? ኢድ አልአድሃ ማለት የሳክሪፋይሲንግ ማለት ነው። ከነቢዩላ ኢብራሂም በአብርሃም ነቢይ ጊዜ የጀመረ ነው እና ከዛ ጀምሮ ነው እና አሁን ዛሬ ምሳሌ አረፋ ነው። አረፋ ማለት እዛ የምቆሙበት አረፋ ላይ ማለት ነው። አደም እና ህዋ የተገናኙበት ቦታ አረፋ ማለት አረፋሀ ያኔ አወቃት ነው። ሲያውቃት ሲገናኙ ያወቃት ጊዜ ከዛውና አሁን ዛሬ ምሳሌ ጾም ይጾማል። ዛሬ የጾመ ሰው አንድ አመት ያሳለፈውን አጽየት በሙሉ አላህ ይቅር ይለዋል። ኒክስሴን አጽየት ሚሰራ ከሆነም ያንም ይቅር ይለዋል። ትልቅ ቦታ አለ በእስልምና ማለት ነው። ስለዚህ ወንጀላችን መታጠብ ነው። ፕላስ ሳክሪፋይስ እናደርግ ነገ በግ ስታረድ ያ በግ ቅያማ ቀን ከነቀንዱ ይመጣና ሰውየውን መጥፎ ነገር ይጠብቀዋል ማለት ነው። ይሄ ነው የጀመረው፣ በነቢዩላ ኢብራሂም ነው እንግዲህ ከዛ ጀምሮ ለሙስሊሞችም መንገድ ተደረገ። ፕላስ የሀጂ ጊዜም ነው። ትልቅ ቦታ ያለ ነው። ድሀ የምንረዳበት ስጋ የምናበላበት በዓል ነው። በትክክለኛው እንደሚታወቀው ከዚህ ከበግ ማረድ ጋር በተገናኘ በክርስትና እምነት ተከታዮችም ዘንድ አብርሃም ልጁ ይስሐቅን ለመስዋዕት እንዳቀርበ ይነገራል። በእስልምና እምነት ደግሞ አብርሃም ልጁን ኢስማኤልን መስዋዕት ያቀረበበት የሚባለው አንድ ናቸው ማለት ነው። በእስልምና ራሱ ቱ ኦፒኒዮን አለ ሁለት ኦፒኒዮን አለ። እስማኤል የምለው አለ፣ ይስሐቅ የምለው አለ። ስለዚህ ግን በሞስት ስትሮንግ የሆነው እስማኤል ነው። ልጁን ለማረድ ሲዘጋጅ አላህ ስብሃነ ወተዓላ በጋ ወረደለት ነው። ከዛ ጀምሮ ነው እንግዲህ ሃይማኖት አንድ ነው። ምክንያቱም ከኛ በፊት ያሉ ሃይማኖት በሙሉ ስለምናምንባቸው ልዩነቱ በጣም ትንሽ ትንሽ ነገር ነው። ያውም ደግሞ ራሱ ሌላ ኦፒኒዮን እኛ ራሱ እኛ ላይ ይኖረዋል፣ ኤክስፕሌኔሽን ላይ ቁርአኑን ማለት ነው። ስለዚህ ትክክል ነው። ስለዚህ ምናልባትም በእስልምና እምነት ተከታዮች ዘንድም ይሳቅም ብሎም አለ ይሳቅም የሚለው አለ ማለት ነው። ስለዚህ ይሄ ያን ያህል ልዩነት እንትና አይደለም። ዋናው የዛም መንገድ ተከትለን እኛ በጉን አርደን ለደሃ መስጠት መቻላችን ነው። ስለዚህ በተቻለን መጠን እኛ አሁን ከዚህ ሀገር ሰዎቹም የሚሰጡንም በራሳችንም በምንችለውን ወደ ኢትዮጵያ ልካን ሜዲያ ማይደርስ ኤሪያ በደንብ ስጋ እንዲበሉ ነው የምናደርገው ማለት ነው። ይሄ ነው ዋናው፣ እሱ ነው እና በእያንዳንድ ቤት መደረግ አለበት በእስልምና እና አትሊስት አሁን ልጆች ልጆች የሚሰሩ ከሆነ በእያንዳንዱ ሁሉም ማድረግ አለበት። ከነ ባል ከነ ምስቱ ያን እንድስፋፋ ማለት ነው። ሚኒመሙ ግን አንድ በግ ከአንድ ቤት መደረግ አለበት። ስለዚህ እዚህ በአውስትራሊያ የሚገኙ የእስልምና እምነት ተከታዮች ይህንን በግ ለመግዛት የሚያስችለውን ገንዘብ በማሰባሰብ ወደ አገር ቤት በመላክ እዛ ያሉ ይህንን ማድረግ ያልቻሉ የእስልምና እምነት ተከታዮችን አርደው እንዲበሉ የምታደርጉበት ሌላኛው የበጎ አድራጎት ተግባር የሚፈጸምበት ሃይማኖታዊ በዓልም እንደሆነ ነው እየገለጹ ያሉት። አዎ በትክክል በአውስትራሊያም ሆነ በመላው አለም ለሚያደምጡት አድማጮች እና በአሉን ለሚያከብሩ የእስልምና እምነት ተከታዮች ሁሉ የኢድ አልአድሃን መልእክቶትን ያስተላለፉ ዘንድ ድሉ እንሰጣለን ዋናው መልእክቶ ለሁሉም ኢትዮጵያኖች ውጭ ያሉም ውስጥ ያሉም السلام عليكم ورحمة الله وبركاته إلى الله ما سرت الله يتبكن الله جراتين سلام يا رجال هول لكن ترى باربن سلام ما سب عند النتاجين هي هول أصل لقينا ألو ثم عند النتاجين الله يتبكن لين هجراتين سلام تهون الله يستعجو تقبل الله منا ومنكم الله خيراتين طرو سراتين الله يقبلن لين الله سلام يا رجال هجراتين سلامتهن تهون هنا والسلام عليكم ورحمة الله وبركاته እናንተም በረካ ሁኑ አስባችሁ መደወላችሁ እናመሰግናለን። ሼክ አብዱራህማን ሀጂ ከቢር በአውስትራሊያ የእስልምና እምነት ተከታዮች መሪ። እኔም አመሰግናለሁ ባረካ ሁኑ፣ አላህ ይጠብቃቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።